ያው እንግዲህ እኔ ባለውበት ግሩፕ ሳይሆን እኔ በማምንበት በእኔ በቲሜ በአይዲያ በምንተማመንበት በምናምንበት ያሉ ቲሞች ናቸው። አቤስ እኔ ለሰው መናገር አልችልም። እኔ ራሴ ቲሜ ወክሎ ስለ እኔ ቲሜ ነው መናገር የምችለው። ግን እኔ ኢን ጀነራል በዚህም ሳይድ በዛም ሳይድ የማየው እዚህ ፌዴሬሽን ውስጥ የቆየ ጥላቻ አለ፣ የቆየ ቂም አለ፣ የቆየ ግጭት አለ። ያ መወገድ አለበት። ተርም ሊሚት መኖር አለበት። የሚመጡ ሰዎች ሰላሳ አመት እኛ እዚህ ቁጭ ብለን መንግስት በዚህን ጊዜ ያለቀቀን በዚህ ጊዜ መውጣት አለበት ብለን የምንናገር ከሆነ ራሳችን በትል በዚህ በትንሹ ቦታ ላይ ራሳችን ማስገመት የለብንም። ተርም ሊሚት ለሁለቱም ሳይድ መኖር አለበት። ኢሲል የስራ አስተዳዳሪ ሆነ ተጠቅመ ሚን ስራ አንሰርተ ተርም እንዳለቀ በሁለት ቀን ውስጥ ተመለሰ ቦርድ ሜምበር ትሆናለ። ያንን ነገር መቅረት አለበት። ሪሳይክል ነው የምናደርገው። ብዙ ሰዎች ሪሳይክል ነው የሚሆኑት። ለወጣቱ እንሰጣለን ብሎ በአፍ ይነገራል ግን በወጣቱ የሚሰራ አይደለም። ከዛ በተረፈ ፌቨሪቲዝም አለ፣ ገባህ ይደወ ይልካ ደግ ፌቨሪቲዝም አለ። ያን ነገር ወደ ሚቀጥለው ጥያቄ እንዳለን ሎላ፣ መልካም አዲሱ፣ ወደ አቶ ሀይሌ ወይም አቶ ደሳለኝ እንዲመልስ እኔ ለአቶ ደሳለኝ ውድር እንድንሰጥ ፈልጋለሁ። ሀይሌን መጨረሻ እናመጣዋለን። ቀደም ሲል ድራገን ደሳለኝ ዝርዝር ነጥቦችን አንስቷል። ይሄንን ደግሞ እሱ ያነሳቸውን እንደ አጋጣሚ ቪኦኤም በፕሮግራም ጠቃቅሷቸዋል። የተቀየሙ ሰዎች ያለመሰለፋቸው ያለው የሜዳ ሁኔታ ከዚህ ቀደም ጌታቸው ራሱ የተናገረውን በመጥቀስ ብዙ ሺህ ሰው አሰባስበን ትንሽ ሜዳ ላይ አንጫዋትም ተብሎ፣ ግን ያሁኑ የተገኘው ሜዳ ምን እንደሚመስል በግልጽ ተነግሯል። እሱ የዘረዘራቸውን የኔንተውና ወይም እኛ የዘገበነውን ትተን ድራግን ካነሳቸው ውስጥ የትኞቹን ችግሮች ትቀበላለህ? እናስ ደግሞ መልስህ ምንድን ነው? እንደው ለተዘረዘሩት ጠቅለል ባለ መልክ እንደው እዛ ላይ ብናተኩር፣ ከዛ ፍሪያችንም እንዳያልቅብን። በጣም በጣም ችግሮች ችግሮች ችግሮች የሚባል ነገር በጣም ተደጋገበብኝ፣ ከእናንተም ከሌላም በኩል ምንድን ነው ጊዜ ያመጣው ችግር አለ አንዲያ ነው። እና ሁለተኛ አሁን ለተናገርከው ላይ እኛ አነስ ያለ ከተማ ውስጥ ፌዴሬሽን ለዝግጅት በሚሄድበት ጊዜ አነስ ያለ ሜዳም ነው የሚፈልገው። ይሄ ነው እንደ ዲሲ አይነት ወደ ግማሽ ሚሊየን የሚጠጋ ህዝብ ያለበት ሌላውም ደግሞ መጥቶ መሰባሰብ እንትን የሚችልበት ቦታ ከሆነ ደግሞ በተቻለ መጠን ደግሞ እንደ ዩኒቨርሲቲ ኦፍ ሜሪላንድ እንደ አርኤፍኬ ትላልቅ እንትኖች ነው የምንሄደው። ይሄ ይሄ እንትናችን ይሄ ነው እስከ ዛሬ ድረስ አራት አራት ሩም ነው የሚሰጠውን ምናምን ከተባለ ድሮም አራት ነው የሚሰጠው። ሰማኒያ ዘጠኝ አመተ ምህረትም የዛሬ ሀያ አምስት ዓመትም ያ ነው አሁንም ያ ነው። ግን ዋናው እስቲ አንዳንድ ነገር አቶ ሀይሌ ከተናገረው ላይ ወደ ኋላ መጣለው። ድራገን የተናገረውን ነገር ትንሽ እንደልበል አንደኛ፣ ምንድን ነው ሌላ ፌዴሬሽን ሲቋቋም ቱ ታውዘንድ ኢለቭን መጨረሻ ዲሰምበር ላይ በአንድ ቮት እዛ ከመሄድ የዳ ነው። ራሱ ይሄ የኤሌ ስታር ቡድን ነው። ኦኬ እኛ ዴሞክራሲ ነው የምለው ምንድን ነው? ባወጣ ነው ህገ ደንብ ባወጣ ነው ህገ ደንብ መገዛት ስንችል ነው መምረጥም መመረጥም መሰረዝም መደለዝም የምንችለው ያወጣነውን ህግ ባወጣ ነው ሁኔታ በማጆሪቲ ነው ያ ነው እኔ የማውቀው ዲሞክራሲ ማለት። ይሄ ፌዴሬሽን በዲሞክራሲ ሲሰራ ኖሯል። አሁንም እየሰራ ነው ያለው። ነገር ግን አንዳንድ ነገሮች ጊዜው በፈጠራቸው ሁኔታ አንዳንድ ችግሮች ተፈጥረዋል እና እነዛን ችግሮች ደግሞ ሁል ጊዜ መወቅ ያለብን ፕሬዝደንት ማለት ኤግዛክቲቭ ማንዴት አለው። ኤግዛክቲቭ ማንዴቱን ያኔ አንዳንዴ ኤክሰርሳይስ ያደርጋል። ያ ነው። እዛ ላይ አንዳንድ ስፈዞች ሊፈጠሩ ይችላሉ። ግን እንደው በጣም ፌዴሬሽኑን የሚጎዳ ነገር፣ የፌዴሬሽኑን መሰረታዊ ነገር የሚያናጋ ነገር ይሄ ፕሬዚዳንት አድርጎትም አያቅም። ዳስ ዋይጌን ማይ ሰፖርት እኔና ድራገን አንድ ወቅት አብረን ነበርን ምናምን ብሎ ይላል ይያል ቢካውስ በህገ ደንባችን የምንገዛ እስከሆን ድረስ ከማንም ጋራ አንድ የሆነ አመለካከት ይኖረኛል። ግን ከዚህ ህገ ደንብ ወጣ በተባለ ቁጥር በጣም የእንትን የምላቸው ጓደኞች የነበሩ ዛሬ ግን በሌላ መስመር የቆሙ የቆምኩኝ አሉ። ይሄ ያለ ጉዳይ ነው። ሁለተኛ ምንድን ነው ደግሞ ሌላው ጄኔሬሽን ጋፕ ተርም ሊሚት የሚለው ይሄ እዚሁ ቦርድ ውስጥ አቅርብና አፕሮፕሬት የሆነ ድጋፍ ሞሽን አቅርበ የሚሳካ ከሆነ የሚሆን ነው እንጂ ይሄ በቪኦኤ ላይ የምንትን የሚባል ነገር አለም። ይሄ የፌዴሬሽኑ አሰራር ነው እና እኔ ለምሳሌ ለረጅም ጊዜ እዚህ ፌዴሬሽን ውስጥ ብመለስም በአንድ ወቅት ሌላ ሰው ከቡድናችን መጠን ለአስር አመት ቡድኔን ሬፕሬዘንት እያደረጉ ሲመጡ ነበር። ግን ቱታውዘንድ ኢለቭን ላይ በተፈጠረው ሁኔታ ቡድናችን ቡድኔ የማይፈልገው አይነት ውስጥ መስመር ሲገባ በማየታችን የድሮዎቹ እንትኖች የተመለስንበት ሁኔታ ነው። ይሄ ደግሞ የቡድን መብት ነው እና ባይሎው ዋናው ምንድን ነው ባይሎ። ከባይሎ ደግሞ ሌላ በእኛው መተዳደሪያ ደንባችን ውስጥ ያለው አንዱ ምንድን ነው ሮበርት ሩል ኦፍ ፓርላመንታሪ ፕሮሲጀር። ያንን አብስሉትሊ ኤክሰርሳይዝ እናደርጋለን። እኔም ሁልጊዜ ስገፋ ታቀኛለ ከማናችሁም በላይ። ብዙዎቻችን ችግራችን ምንድን ነው? ይሄንን ሮበርት ሩል ምን እንደሆነ አናቅም። ለምሳሌ ባለፈው ኦክቶበር ላይ የባይሎውን አዲስ የወጣውን ባይሎ እየተከታተል ለማጥነት በሮበርት ሩል መሰረት ነው የምንጠቀመው። ሞሽን ቱ ሪሳይን ሞሽን ቱ ሪሳይን ነው። ስለዚህ አሁን አብሶሉትሊ ሲምፕል ማጆሪቲ ተገኝቶ የሚሰርቅበት ሁኔታ ነው። ኔክስት በእንትናችን ላይ ኦክቶበር ላይ ማለት ነው። ስለ ኦስትን ጉዳይ ከመጣ ከዚህ በፊት የነበረን ህግ፣ ምናልባት አቶ ሀይሌ የሚያውቀው በእነሱ ጊዜ የነበረው ህግ ከስቴት ኦፍ ቴክሳስ እና ከስቴት ኦፍ ካሊፎርኒያ በስተቀር መልቲፕል ቡድኖች መትን ማለት አይቻልም፣ መግባት አይችሉም የሚል ነበረ። ነገር ግን በቱታውዘንድ ትሪ ና ፎር ወደ ኢስት ኮስት እነ ሴንት ማይክል ከዌስት ደግሞ እንደነባሮ ያሉ ቡድኖች ሌሎቹም ስለ ተፈጠሩ ሌላ አይነት ፌዴሬሽን እንመሰረታለን ብለው ይሄንን ኤስኤፍኔን ማናጋት የሚችሉ ህዝባዊ ድጋፍ ያላቸው ናቸው ብሎ ፌዴሬሽኑ ስለገመተ ኮምፕሮማይዝ አድርጎ ባይሎውን አሻሽሎ በዛ መሰረት ሴንት ማይክል ባልተፈቀደበት ቦታ ሜሪላንድ ውስጥ የሜሪላንድ ቡድን እያለ እዛ ውስጥ ባይሎ ተሻሽሎ ሊገባ ችሏል። ሲያትል ውስጥ አንድ ቡድን መሆን ሲገባው ዳሸን ባለበት ከተማ ውስጥ በአሮ ቡድን ገብቷል። ያኔ የተቀረፈ ህግ ነው። ያኔ የተሻሻለ ህግ ነው። በዛ መሰረት ነው እንግዲህ የኦስትን ቡድን ይሄንን ሁኔታ ሲጠብቅ እንትን ብሎ ሊገባ የቻለው። ኦኬ ሌላው ምንድን ነው? ኦፕኒንግ ሰረሞኒ ላይ አሁን ያለፈው ቶርናመንታችን ላይ ሚስተር ድራገን፣ እኔ እንደው የሚገርሙ አንዳንድ ሰዎች በየሩሙ እየዞሩ ኦፕኒንግ ሰረሞኒ ላይ ቡድኖች እንዳይወጡ ቡድኖችን ይቀሰቅሱ የነበሩ፣ የለም ተኙ፣ ምንም ነገር የለም፣ ይዞን አፍዝጎ እየተባለ የተደረገ ሁኔታ አለ። ምናልባት ይህንን አንተ በቅርብ ታውቀዋለህ። ግን እንደዚህ አይነት ዘጠኝ ስምንት ቡድኖች እንዳልተካፈሉ አቶ አዲሱም እዛው ነበር፣ ይህንን አይታል። እነሱ ደግሞ አፕሮፕሬት የሆነ እርምጃ ይወሰድባቸዋል፣ ይሄንን ካደረጉቱ ስለምሳሌ እንደ ሚኖሶታ ያለው ቡድን መሪያቸውን ያገለሉበት አይነት ሁኔታ ነው። እና ሌላው ምንድን ነው ይህን አይነት ሁኔታ ሚስተር ድራገን ትንሽ አንዳንድ ነገሮችን እንደው፣ እውነቴን ነው። ፌዴሬሽናችን፣ ተጫዋቾቻችን፣ ምናምን ህዝቡን ምን ትላለህ። ነገር ግን ይሄ በምንም አይነት ምናልባት ይህንንም አቶ አዲሱ እዛ ነበር። የትም ቦታ ላይ ሆነህ አንድም ነገር ስትረዳ፣ አንድም ነገር ስታደርግ እንደ ሌላው ቦርድ አባል ምን ጊዜም ታይተህም አይታወቅም አላራክም እርግጥ በአንተ ቡድን ዙሪያና በአንተ አካባቢ የተፈጠሩ ነገሮች ስላሉ ይሄንን ነገር ደግሞ ምክትል ፕሬዝደንቱ ሊመልሰው ይችላል። ሌላ ምንድን ነው እንግዲህ አቶ ሀይሌ ለተናገርከው ነገር በጣም ነው ማመሰግነው። ትክክል ነው። የሊደርሽፕ ዊክነስ አለ ብለሃል። የሊደርሽፕ ዊክነስ ይኖራል፣ አለም፣ ነበረም፣ ይኖራል ምንጊዜም። ምክንያቱም ለዚህ ነው ባይሏችን ክሊርከት የሆነ ነገሮች የለም። እኛ አሰራራችንና ሁኔታው ባደገ ቁጥር ባይሎ መሻሻል ነበረበት ህገደንቡ ህገደንቡ አሁንም ተሻሽሎ አናጸድቀውም። ሌላ ካልተመረጠ ብለ ከሚንት ከሚቃወሙት መሀል አንዱ አንተው ድራገለ ታልባት ምናልባት አሁን ግሩፕ የሚስሉት ነገር ሊገባኝ አይችልም። ስድስት ሰዎች አላችሁ ልቆጥራችሁ እችላለሁ። ይህንን ፌዴሬሽን ትንሽ የምትተክቦ አላችሁ አዘርዋይስ ግን ለአቶ አሉላም ሆነ ለአቶ አዲሱ እንዲሁም ለአድማጮች የምናገረው ነገር የሚኖር ምንድን ነው? ይሄ ፌዴሬሽን በጣም ህዝባዊ ነው። የኢትዮጵያን ህዝብ ድርጅቶቻቸውን፣ አመለካከታቸውን፣ እምነታቸውን ሁሉ በየሚያደርገው ኢቬንት ላይ ያስተናግዳል፣ ያሰባስባል። ይሄ ነው የእኛ ስራ። ይሄንንም እያደረግን ያለ ነው። ግደርስልን እሺ ነው በነገራችሁ ላይ እመለሳለሁ ማስተካከያ ትንሽ ማስተካከያ ሰጥሃለሁ ድራገን እሺ እሺ አቶ ደሳለኝ የጋበዝንህ እንደ ፌዴሬሽን መሪ አይደለም እንደ ፌዴሬሽን ውስጥ እንዳለ የቦርድ አባል ነው በማላይ እርምጃ እንደሚወሰድ ምን እንደሚል እሱሱን ሁሉ ከአንተ አንፈልግም ኛ ዊዝ ኦል ዶ ሪስፔክት ፕሬዚዳንቱን ማናገራችን አይቀርም ግን ያለውን ሪያሊቲ ንገሩን ነው ያልናችሁ ያለውን አሁን በየመኝታ ቤት ሄደው ቀሰቀሱ ላልከውም እኔ ድራገን ጠቅሶታል። ቅሬታ ስላለን አልተሰለፍንም ብሏል። የሚስማማቸውን ደሞ እዛ ላይ ለማስማማት አልተሰለፉ ለማለት ሱሱ ለም ችግሩ ችግሩ የሚወገድ ወይም ደግሞ አሁን ያለችዋ ትንሽ የምትሆን ውጥረቷ የምትረግብበትን መንገድ እንድትጠቁሙን ነው። እና አንዳንዱን ማሳሰቢያ ያው ሰምተናል። ግን ለአየር አቶ አዲሱ እንደው ዊዝ ኦልድ ሬስፔክት በአንድ ነገር የምናገረው ነገር አለ። እኔ እዚህ ላይ ወጥቼ ስናገር የንትን ኢሚኒቲ የለኝም ኦኬ ለምናገረው በሙሉ መናገር የምፈልገውን ነገር ነው የምናገረው አንድ ሁለተኛ ምንድን ነው ይ ኢትዮጵያ ውስጥ ድሮ ሳድግ የነበረ ሬዲዮ ኦንድሩማን እንትን አለ ዝም ብዬ አደለም የምናገረው የምናገረው ግን ታንጅብል የሆነ በማስረጃ በተጨባጭ ያለን ነገር ብቻ ነው መናገር የምችለው ፋብሪኬት አርጌ አልናገርም ብዙ ፋብሪኬሽን አለ አሁን በዚህ በኩል ችግር ችግር ችግር የለብንም እኛ ችግር ማለት ችግር የሚበለውን፣ ራሱን ለመተርጎም ቃሉን፣ ምን አይነት ችግር ነው ያለው? ኦፍኮርስ ኤኒ ኦርጋናይዜሽን ችግር ይኖረዋል። ያ ችግር ደግሞ ምንድን ነው? ባይሉ አለው፣ መመሪያ አለው፣ ተሰባስቦ በቦት በምን የሚወስንበት ሁኔታ ነው ያለው። እሺ ረሳል። እሺ ምግዜር ስል ሰምተናል። ድራ ገና ነህ አልከኝ። አዎ፣ ክሊር ማድረግ ያለብኝ ማስተካከያ አለ። አቶ ደስታ የተናገረው ነገር ላይ ማስተካከያ ከዛ አሉ አለ ሀይሌ ጋ እንድንሄድ ፈልጌ ነው። ሀይሌ ጋ እንሄዳለን በኋላ ድራገን ተናግሮ እንግዲህ በአጭሩ ሰብስበህ ዋና ዋና የምትላቸው ነጥቦች ብቻ ነገር አሁን እንግዲህ ፌዴሬሽናችን ያለው ችግር አሁን አቶ ደሳኔ እንዳሉ እንግዲህ ማይ እንጂ እኔ ችግሮች የዘረዘርኳቸው ነገሮች አሉ። ከችግር ከዘረዘርኳቸው ነገሮች አንዱን እንኳ ፒክ አድርገው ኤክስፕሌን ላደርግ አልሞከርም፣ ወይም ዲፌንድ ላደርግ አልሞከርም፣ ወይም ይሄ ልክ ነው፣ ይሄ ልክ አይደለም ማለት እንዲያውም ለእሱ ክሬዲት መስጠት የምፈልገው በአንተና በቲም አካባቢ የተፈጠሩ ችግር ብሎ ያለው ነገር ይሄንን ነው። አቶ ጌታቸው ቶርነመንቱ ላይ እኛና የተወሰኑ ቲሞች ቦርድ ሜምበሮችን ቲም ተወካዮችን ፊዚካሊ እኔ አሮንፊል ከምፈርተብል አራውንድ እኔ አካባቢ እንዲያሆኑ ብሎ ለፖሊስ ስለተናገረ እኔም ፎር ሴፍቲ ኦፍ ማይሰልፍ ለእሱ ሳይሆን እኔ ሰላም ማን ባባል ሰዎች ነን። እና ይሄ ፋብሪኬት የሆነ ስቶሪ ሊግሊ ይሄ ነገር ሌላና ዳይሬክሽን ሊወስድ ስለሚችል ብዬ አቮይድ አድርገዋለሁ። እና ያንን መልሱን ለመመለስ ያን ተቲ ኢንቮልቭመንት ስራ አልፈራህም ያልከኝ ነገር መጥቶ ከኢሲ ውስጥ ቫይስ ፕሬዚደንቱ ይሄንን ነገር ስለነገረን፣ ተጠንቀቁ፣ ወደ እሱ አካባቢ አትሂዱ ስለተባል ዳሱ ይ የምንወዱ ፌዴሬሽናችን እኳ ሳናገለግል ፋይል ላይ ነን ቆመን ያየ። ከዛ በተረፈ ግን ቅድም እንዳልኳቸው ነገር አሁንም ዲሞክራሲ ባለበት ሀገር በነገር ላይ ድራገን በነገር ላይ አቶ ደሳለኝ ምንም አንዱንም መልስ አልሰጠም ላልከው ሁሉንም ከሞላ ጎደል መልሷል። መልሶ አልተስማማኝም ሌላ ነገር ነው። ለምሳሌ ለምሳሌ የኦስተን ቡድን አገባብን በጥሩ ሁኔታ ገልጧል። በጥሩ ሁኔታ ማለት ልክ ነው ልክ አይደለም ሳይሆን አገባቡን ገልጧል። ከሲያትር ቡድን ጀመረ። ከዛ ደግሞ የቅዱስ ሚካኤል የፕሬዚዳንቱ ቡድን ነው። በነገራችን ላይ የሜሪላንዱ ቅዱስ ሚካኤል የእሱን አገባብ በዛ የተነሳ ህጉ አሜንድ ሆኖ ተሻሽሎ ይመስለኛል። ያለው ኦስተን ከገባ ይሄውና አስራ ስንት አመቱ ነው። ዘንድሮም ዋንጫ አግኝተዋል ብሏል። እና መልሶ ላሃል ልልህ ነው። ቀጥል። እሱን አሁን አ ጥሩ አስታወስከኝ። የዋሰን ነገር አስራ ሶስት አመት ቴክሳስ ውስጥ ተጫወተ እንጂ ፌዴሬሽን ይባል ገባለ ሁለተኛ ነገር የሴን ማይክል ዊ የአቶ ጌታቸው ፕሬዚደንቱ ቲም ቱ ታውዘን ላይ ቱ ታውዘንድ ቱ አክቹዋሊ ዲሲ በነበረው በሀርድ ዩኒቨርሲቲ ሜዳ ላይ የራሱን ቶርነመንት እዚህ ፌዴሬሽን መግባት አልችልም ተብሎ በህጋችን በዛ በህጋችን አሁን በምንከራከርበት ህግ መግባት አልችልም ተብሎ ከሲያትል ጋር የራሳቸውን ቶርነመንት አቋቁመው ደ በፎሎዊንግ ይር ነው ቦርዱ ላይ ቀርቡ ይሄ ጥያቄ ቦርድ ሜምበሮች መርጠው ተስማምተው እነዚህ ቲሞች ይግቡ፣ እዚህ ፌዴሬሽን ይግቡ ለአንድ አመት ቦቲንግ ራይት እንዳይኖራቸው ተብሎ ኦልሬዲ ወረቀት ላይ የተጻፈ ነገር ነው የምንከራከረው። ሁላችንም አንብበን መገናኝ መነጋገር የምችሉ ይሄ የተጻፈ ሚኒት ላይ የተጻፈ ነገር ነው የሚለው። የተጻፈው ሚኒት ላይ ይህ ህግ ካንስል ሆኗል ወጥቷል የሚል ነገር የለም የሚለው ሞሽን ቀርቦ፣ ሁለት ቲሞች እዚህ ፌዴሬሽን ይግቡ ተብሎ እንዲገቡ ተመርጦላቸው ነው የገቡት። የራሳቸውን ችለው ቱርንመንት አቋቁሞ ነበር። በቃ እሱ ለማስወገድ ነው። ሁለተኛ ነገር በዲሞክራሲ ብለን አይዲያ እንድቤት እናድርገው ብለን ቅድም ስለ ስለ ቲቪ በአንድ ድምፅ ነው የመጣው ምናምን ብሎ አንደኛ ነገር ፋክት ይዤ ነው የምናገረው፣ ብሏል ፋክት ነምበር ዋን የሎስ አንጀለስ ሳሪ የብጥብጡ ጊዜ ፌዴሬሽኑ የነበረበት ሁኔታ ስፕሊት ሲያደርግ የነበረውን ነገር ስላልጣመው እዚህና እዛ እንሂድ አይደለም። ቶርናመንቱን እንሂድ ወይም አንሂድ ብለን ነው ቲሙ የመረጠው። ይሄም ደግሞ ኢንተርናሊ ቲማችን ዲሞክራቲክ በሆነ መንገድ አምነንበት መርጠንበትም በአንድ ባንድ ድምጽም ሆነ ባስር ድምጽ ቲማችን አምኖበት የምናደርገው ነገር ነው። ይሄ ኢንተርናሊ በቲማችን ዴሞክራቲክ በሆነ መንገድ የምናደርጋቸው እርምጃዎች ናቸው። እሱም ይጠቃለሉ ፋክት ከተባለ ፋክቱ ማወቅ አለበት። ይሄን ስም ማጥፋት ነው ማጥፋት ነው ጋሽ አዲሱ ነጥብ ነጥብ ከሌለ ያንኑ ብናስፋፋው ዋጋ ጊዜ ስቱዲዮ አልቆ ውጡ ከእንዳይሉም ብዬ ነው ቀጥል ካለህ ከዛ በተረፍ ግን፣ አሁን ለምሳሌ ሳኖዜ ስምንት ቲሞች አስር ቲሞች ያልተሳተፉ ኦፕኒንግ ሰረሞኒ ምናም የተባለው ነገር እስከ ዛሬ ድረስ ስምንት ቲሞች አስር ቲሞች ለምንድን ነው ያልተሳተፋችሁ ተብሎ ጥያቄ እንኳ አልተጠየቅንም። ቅሬታችሁ ምንድን ነው ተብሎ አልተጠየቅንም ነው ምናልባት እኔን ተጠይቀኝ እንደው አላውቅም። እኔ ለምሳሌ ሪፖርት አድርጌያለሁ። ወደ አስር የሚሆኑ ቡድኖች አልተሳተፉም፣ ቅሬታ እንዳላቸው አንዳንዶቹን ዞሬ ጠይቅ ያለው እኔ ድምጻችን አላስገብ ከፌዴሬሽኑ፣ ከስራ አመራሩ ነው ከኢሲዩ ከፌዴሬሽናችን፣ ከስራ አስፈጻሚዎቹ ምንድን ነው ችግሩ እንኳ ተብሎ አልተጠየቀም። ይሄ እከዲብን ተብሎ ነው ያለቀው። ነገር ግን ቶርናመንቱን አሁን ለምሳሌ ሳኖዜ ቅድም ስለ ሳኖዜ ስለ ሜዳው የተባለ ስለ ሜዳው ብንከራከር ኳስ እየተጫወትን ሰዋጥር ውስጥ ጊቢ ውስጥ የገባ ፑል ውስጥ የገባ ኳሳችን እየተወሰደ ነው እኛ በውኩሌ የኤሌ ስታር እና ሲያትል ጌም ስንጫወት ሁለት ኳስ ሶ ጊዜ ውስጥ ገብቶ ኳስ እየለመንን አንሰጥም እየተባለ ጌም እየቆመን የተጫወት ይሄ ፌዴሬሽን ሰላሳ አመት ቆይቶ እንደዚህ አይነት ሜዳ ላይ መጫወት አለብን ያልነበረብን ራሱን የቻለ ጥያቄ ነው። ከዛ በተረፈ ግን አሁንም ቢሆን አቶ ደሳለኝ ፋክት ብለህ የምታወራው ከሆነ በየቲሙ እየዞርኩ ኦፕን ዴ ሰረሞኒ ውጡ አትውጡ ተብሏል የሚባለው ነገር ለእኔ ጀስት ሩመር። እኔ አሁን ለመጀመሪያ ጊዜ ከአንተ ነው የሰማሁት። ጊዜውም አቅሙም ኤነርጂውም የለኝ። በየቦታ እየርቁ ሰውን ተኛ ትውጡ መብታቸው ነው። ኒበዲ መጥቶ ተነስቶ አንድ ነገር መሳተፍ ካልፈለገ ዳስ ዴይ ጊቨን ራይት። ቅሬታችን በዚህ መንገድ እናሳልፋለን ብሎ ከተናገረ ማሰል ይቻላል ችግር የለም ተብሎ የሚባለው ነገር ግን አሁን ለምሳሌ ስለ ፕሬዚደንቱ ቅድም የተናገሩን ኮሬክት ማድረግ የምፈልገው የአስፋው ኬስ በተነሳበት ጊዜ መቶ ሀያ ሺህ ብር ከተፈረደብን በኋላ ይሄን ነገር እርቅ አንፈልግም ተብሎ ሰላሳ ቲም የተከሰሰበትን ክስ ሶስት አራት ሰዎች እንዲቪጁል ሪስፓንሲቢሊቲ ወስደው በራሳቸው ገንዘብ አሁን ፍርድ ቤት ለመሄድ እየተሟገቱ ነው። ቦርድ ሜምበሮቹ አናውቅም፣ እኛ አናውቅም። ግን ጀጅመንቶ ሲመጣ አሁንም እዚህ ፌዴሬሽኑ ያለ የሚላከቀው እና አሁን እንደዚህ አይነት ዊትነሶች ነው አሁን አቶ ደሳለኝ አይኖ ፎር ሹር እንደማታምንበት እንደዚህ አይነት ነገር ሲደረግ ቢካዝ አንተ ሁል ጊዜ ህግ እያነሳ ትከራከራለህ። አሁን ይሄ ህግ ተከትሎ የሚደረግ ነገር ነው። ሶስት አራት ሰዎችን ይሄን ነገር እናንተ ቴክ ኬር አድርጉት በራሳችሁ ገንዘብ አውጡና ተከራከሩ ቢከ እናንተ ይሄ ነገር ውስጥ ስላላችሁበት የራሳችሁ ጉዳይ ነው ብሎ መስጠት ይሄ የሚቀበል ነው። ትቀበሉ አላትቀበሉ ነው ራሱን የቻለ ችግር ነው። አሉላ፣ ምናልባት ጠቅለል ያለ ነገር ተናግረህ ጥያቄ ወደ እንትና ወደ ሀይሌ ታሳልፋለህ። ይመስለኛል፣ አዲሱ ምክንያቱም ዝርዝር ሀሳቦች ውስጥ ነው እየገቡ ያሉት አንዳቸውም ወደፊት የሚያራምዱ አቅጣጫን የሚጠቁሙ አይደሉም እና የዚሁ ውይይት ትንሽ አላማ ወደፊት ተከታታይ ፕሬዚዳንቱን ጨምሮ የምናደርገው ውይይት ላይ ጠንከር ብለው ነጥረው የሚወጡ ነጥቦችን ለማግኘት ነው የሞከርነው። ግን ትንሽ ዝርዝሮች ስለገባችሁ ምናልባት አቶ ሀይሌ ግራና ቀኝ ተመልክቶ በዋናነት በሁለቱም በኩል የቀረበው ህገ ደንብ አልተከበረም። ህገ ደንብ ተጥሷል የሚለውን ወይም ደግሞ ህገ ደንብን ተከትሎ መሰራት አለበት ነው በአቶ ደሳለኝ የሚለው፣ በአቶ ደራገን ደግሞ ተጥሷል፣ አልተከበረም የሚለውን እያቀረብክ ነው። እና ያን አይነት ህገ ደንብ ዝርዝሮችን ሳንገባ ህገ ደንቦችን አክብሮ ወደፊት ማራመድ የሚችል አማራጭ ምንድን ነው ትላላችሁ? የመጨረሻውን ሀሳብ ለአቶ ኃይሌ ስለምንሰጥ አቶ ደሳለኝ ባጭሩ፣ አቶ ደራገንም እንዲሁ ባጭሩ ሁለት ሶስት ነጥቦች ብታስይዙን ና ውይይቱም ጥያቄ፣ ቆይ ይቅርታ፣ አሉላ አሁን ለኃይሌ እድል እንሰጥና አንተ የጠየከውን ጥያቄ መልሶ መፍትሄ የሚለው ነገር ሶስቱም ሰዎች መናገር አለባቸው። ኃይሌ የምትለውን ብለህ እንደ መፍትሄ አሁን ላለው ፌዴሬሽን ለሚታየው ሁኔታ አቶ ደሳለኝ ችግራት ብሎ ብሎናል እንደ መፍትሄ ምን ትሰጣለህ የሚለውንም ታስከትላለህ። ከዛ ደሳለኝም የመፍትሄ ሀሳብ ብቻ ድራገንን የመፍትሄ ሀሳብ ይኖራል የምትለውን ብቻ ነገራችሁን እናጠቃልላለን። አስር ደቂቃ ነው ስቱዲዮ ውስጥ ያለው ሰዎች እኳ ሰጡን ዋጋ የለንም። ጥሩ ነው። ሁለት ሁለት ደቂቃ ወስዳችሁ እንደ ወታኝ የምትሉትን እርስ በርስ በመከራከር መንፈስ ብታደርጉት ምንም ፋይዳ የለውም እና ቤቱ የሚችል ለሚቀጥለው ውይይት ጥሩ አጀንዳዎችን ማስቀመጥ የሚያስችል አድርጋችሁ ሶስታችሁም ባጫጭሩ መፍትሄ የምትሉትን ብጠቁሙ ዋና የምትሏቸውን ብቻ ቁ ኃይሌ ጀምር እሺ